የዩናይትድ ስቴትስ ውሳኔ ሌሎች ሀገራትንም የሚመለከት ቢሆንም በአሜሪካ ከፍተኛ የብረትና አሉሚኒየም ምርቶች ሽያጭ ላላት ካናዳ ግን አስደንጋጭም ነበር። ለዚህም ነው ካናዳ 16 ቢሊየን ዶላር የሚደርስ የቀረጥ ክፍያ በዩናይትድ ስቴትስ ላይ በመጣል አጸፋ የመለሰችው። በሀገራቱ መካከል የተቀሰቀሰው ውዝግብ ባለፈው ሳምንት ከተካሄደው የበለጸጉ ሀገራት ጉባኤ መጀመር በኋላ የበለጠ ተካሯል። ፕሬዚዳንት ትራምፕ መንግስታቸው ለጣለው አዲስ ቀረጥ መነሻ ምክንያቱ የብሔራዊ ደህንነት ስጋት ነው ማለታቸው የካናዳ አቻቸውን ከማስቆጣትም የበለጠ ውጤት ነበረው። ጠቅላይ ሚኒስትር ጀስቲን ትሩዱ ውንጀላውን እንደ ስድብ ቆጥረነዋል ብለዋል። አንድ ምንም ልረዳው ያልቻልኩት ጉዳይ ፕሬዚዳንቱና አስተዳደራቸው ከዚህ ውሳኔ የደረሱት የካናዳ የብረትና የአሉሚኒየም ምርት ለአሜሪካ ብሔራዊ ደህንነት አደጋ ነው በሚል መነሻ መሆኑ ነው በጋራ ታግለው በጋራ ለሞቱት የሁለታችንም ሀገራት ወታደሮች ይሄ ስድብ ነው። ፕሬዚዳንት ትራምፕ ጉዳዩን ወደ ትዊተር መድረክ በማምጣት የካናዳውን ጠቅላይ ሚኒስትር በቃላት መጎሸም ከመጀመርም አልፈው ማፌዣም ሊያደርጓቸው ሞክረዋል። ትሩዱን በአንድ የትዊተር ጽሑፋቸው የዋህ ፖለቲከኛ ብለዋቸዋል። የካናዳ የመንግስት ኃላፊዎች በበኩላቸው ፕሬዚዳንት ትራምፕ በሁለቱ ሀገራት መካከል የቆየውን መልካም ግንኙነት በመጉዳት ላይ ናቸው ብለው ይነቅፏቸዋል። የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራም የሀገራቱን ግንኙነት እያደፈረሱ ያሉት ፕሬዚዳንት ትራምፕ መሆናቸውን በመጠቆም የግጭቱ መካረር በቀጠናው ላይ ተጨማሪ ጉዳት ሊፈጥር እንደሚችል ስጋታቸውን ያጋራሉ። አንደኛ የካናዳና የአሜሪካ ግንኙነት ንግድም ባሻገር ሰላምም ሆነ በጦርነት ጊዜ በጣም የሚተባበሩ ወንድማማች ሀገሮች ናቸው። እነዚህ ሁለት ወንድማማች ህዝቦች የሚጋሯቸው ብዙ ነገሮች አሉ። ከዚህ መካከል ንግድ አንዱ ነው። ንግድ ደግሞ የጋራ ጥቅምን በሚያስ ያስገኝ መሰረት ነው። እስካሁን ድረስ በጣም የሚያስቀና ግንኙነት ፈጥረው የቆዩት ስለዚህ ትራምፕ የሚያደርጉት ሂደት እጅግ በጣም የሚያስቸግር ነው። ለአሜሪካ ሕዝብም ይጎዳል። ምክንያቱም ኢንቨስተሮች፣ ኩባንያዎች የጋራ ጥቅም ስላላቸው ትርፍም ስለሚያገኙበት ሁለቱም ሀገሮች እየተደጋገፈ የትሬድ ሪሌሽንሽን ነው። እስካሁን ድረስ ሲያስተጋቡ የቆዩ ይህ ግንኙነት ከሌሎች ሀገሮች በተለየ ደረጃ ጥቅም የሚያስገኝ ስለሆነ ካናዳን የሚጎዳ የትሬድ ታሪፍ በካናዳ ኤክስፖርት ላይ ማድረግ ተመጣጣኝ የሆነ ሪታሊሽን ከካናዳ በሚመጣበት ጊዜ ጉዳቱ ለሁሉም አገሮች ይሆናል ማለት ነው። የትራምፕ አስተዳደር የጣለው አዲሱ ቀረጥ ከአውሮፓ ሀገራት ጋር ያለውንም ግንኙነት የሚያሻክር ነው። በዚህ ረገድ ፈረንሳይ ተጠቃሽ ናት። በሌላ በኩል ደግሞ በሀገር ውስጥም የምክር ቤት አባላትና የንግድ ማህበራት የትራምፕን ውሳኔ በመቃወም ላይ ናቸው። የአውሮፓ የጋራ ገበያ የሚያደርገው ካናዳ ጋር ያለ የጋራ ሪያክሽን አግባብ አለው የሚል ነው። ግን ይሄ ሲሆን ለምንድን ነው የሚገባው በአሜሪካ በኩል የሚለውን ምክር ቤት አባላት የአሜሪካ ኮንግሬስ አባላት እየጮሁ ነው። የንግድ ድርጅቶች ኩባንያዎች፣ ጫዋች እየጮሁ ነው። የሰራተኞች ማህበራት እየጮሁ ነው። ስለዚህ ከጥቅሙ ጉዳቱ ያመዝናል የሚል ግንዛቤ ነው ያለን በአጠቃላይ። በሁለቱ ሀገራት የውጭ ጉዳይና የንግድ ሚኒስትሮች መካከል ቀጣይ ውይይቶች እየጠበቁ ቢሆንም ፕሬዚዳንት ትራምፕ በትዊተር ገጻቸው የካናዳ አቻቸውን ከመጎሸብ አልታቀቡም። ከቀናት በፊት ከሲንጋፖር በላኩት የትዊተር መልእክት ከአሁን በኋላ ወዳጆቻችንም ሆኑ ጠላቶቻችን ባለን የንግድ ግንኙነት መጠቀሚያ እንዲያደርጉን አንፈቅደላቸውም ብለዋል። ለዶችቬሌ ሬዲዮ ለተጠናቀረው ዘገባ አክመል ነጋሽ ቶሮንቶ።